እንባሽ ተናገረ እንባሽ ተናገረ ሆሄያት ቈጠረ፣ ውስጥሽን ፈልፍሎ እየመረመረ ቃላትን አምጦ ስንኞች ቋጠረ። ምስጢሩን አወራ መደበቁ ቀረ። ዘለላ ዘለላ ዱብ ዱብ በሚለው ጒንጭሽን ሸርሽሮ ቁልቁል በሚወርደው በሳግ እያጀበ በሚተናነቅሽ በንባሽ እያጠቀስኩ ስንኝ ቋጠርኩልሽ ቃል ኪዳን ነውና አንብቢው ያውልሽ። አእምሮሽን ነድሎ ልብሽን ሰርስሮ ቈፍሮ ዐይኖችሽን ጒንጭሽን ሸርሽሮ አንጀትሽን ሞሽልቆ ጨጓራሽን ልጦ ቁልቁል በሚወርደው ጅረትሽን አቋርጦ በሳግ እያጀበ በሚተናነቅሽ በሚፈልቀው ኩሬ እያጠቀስኩ በንባሽ ጥቂት ቃላት ጫርኩኝ፣ አንብቢው ያውልሽ። ሐዘንሽ ፍንክቷት ብዕሬ ቈሰለች፣ ከግራ ወደ ቀኝ ከቀኝ ወደ ግራ እየተወራጨች ድምጿን ከፍ አድርጋ እሪ ብላ ጮኸች። በአንቺም ባትጠምቃ ማተቧን ቋጠረች። ፊትሽን ለማበስ ሮጠች ተሯሯጠች። ሐቅሽን አውጥታ ጻፈች ቸከቸከች። የአይኖችሽን ኵሬ ንድሎ በሚፈልቀው ጅረት እንጂ አባይ አቀብ በሚፈሰው በሚገነፍለው እያጠቀስኩ በንባሽ ይቺን ጥቂት ስንኝ ላንቺ ቋጠርኩልሽ። በንባዬ ጨቀየ የራሰ ነው ብልሽ እንዳትጠየፊ። አንብ ቢያውልሽ እምባሽ ተናገረ፣ ፊደላቅ ቈጠረ። ውስጥሽን ፈልፍሎ እየመረመረ ቃላትን አምጦ ስንኝ ቋጠረ። ምስጢሩን አወራ ትንቢት ተናገረ። እናሚያው ጻፍኩልሽ፣ ጻፍኩልሽ፣ ጻፍኩልሽ፣ ጻፍኩልሽ፣ ጣፍኩልሽ እህቴ ልንገርሽ በንባሽ እያጠቀስኩ እያጠለቅኩ ከንባሽ ቢናፍቀኝ ሳቅሽ ዳግም እንዳታለቅሽ። ሰላም አዲሱና ሉላ ራሴን ዚሁ ሰላም ስል ማን እንደተናገረ ፈጥነት እነግረናለሁ። እሺ፣ ሰላም አዲሱና ሉላ እንደምን አላችሁ? በቅድሚያ የዘወትር ሰላምታ ይድረሳቸው ሲሉ በሰላምታ ተንድርድረው የምልክላችሁን ግጥሞች ለአድማጮች በማሰማት ለምታደርጉት ሁሉ ከልብ ላመሰግን ወዳለው እስቲ እነዚህንም በንባ የተጻፉ ስንኞች ለወገኖቻችን ጆሮ አድርሱልኝ ከታላቅ አክብሮት ጋር ሲሉ የዘውትር ተሳታፊያችን በመጀመሪያ ስማቸው ብቻ የምናውቃቸው አስራዳው ናቸው። ከፈረንሳይ ያደረሱ ነው። ለፕሮግራማችን ተስማሚ ሆና በማግኘታችንም ተራዋን ጠብቃ እንሆ ደርሳለች። እኛም አድማጫችን አስራዳውን እናመሰግናለን።